የአሜሪካ ድምፅ ሬዲዮ ከኢትዮጵያ የኢንዶክትሪኔሽን ዋና ዳይሬክተር ምጀር ጀነራል መሐመድ ተሰማ ጋር ባደረገው ቃለ መጠይቅ ወንጀል በመፈጸም የሚጠረጠሩ ሰዎችን ለመያዝና ሕግ ለማስከበር ከሚደረግ እንቅስቃሴ በስተቀር አሁን ትግራይ ውስጥ ውጊያ የለም ብለዋል። ትግራይ ላይ ለደረሰው ውድመትና ለተፈፀሙት ወንጀሎች ሁሉ ተጠያቂው ህወሓት ነው። ህዝቡ ተዘርፏል። ነገር ግን ህወሓት ራሱ ዘርፎ ህብረተሰቡን ዝርፊያ አስተምሯል ብለዋል። ህወሓት የኢትዮጵያ መከላከያ ሰራዊትና የኤርትራ ሰራዊት መለዩ አልብሶ ያሰማራቸው ሰዎች ናቸው ወንጀሉን የፈጸሙት ማለታቸውም ይታወሳል። እኛም በትግራይ ውስጥ ተፈጽመዋል የተባሉትን ወንጀሎችና ውድመቶችን የሚመዘግቡ ቡድን አባል የሆኑትን ስዊድን የሚኖሩ በምርምር ስራ ላይ የተሰማሩ ዶክተር ደስታ ኃይለ ስላሴን ሜጀር ጀኔራል መሐመድ ተሰማ ካነሷቸው ነጥቦች ለአንዳንዶቹ ምላሽ እንዲሰጡባቸው ጋብዘናል። ዶክተር ደስታ ኃይለ ስላሴ፣ ሜጀር ጀኔራል መሐመድ ተሰማ የኢትዮጵያ ሰራዊት መቀለ ከገባ በኋላ ጦርነት የሚባል ነገር የለም ላሉት ምላሽ በመስጠት ይጀምራሉ። ባለፉት ሶስት ወራቶች እና ሀያ ሁለት ቀናቶች በፈረንጆች አቆጣጠር ከኖቨምበር ፎር ጀምሮ እስከዛሬው አስካፍኑ ሰዓት ትግራይ ላይ ጦርነት እንዳለ ነው የማውቀው። ጦርነቱም በኢትዮጵያ ሰራዊት ብቻ ሳይሆን የአማራ ልዩ ኃይል የአማራ ፋኖ፣ የኤርትራ ሰራዊት እና የዩናይትድ አረብ ኤሚሬቶችን ድሮኖችን በመጠቀም እስከዛሬ ድረስ ጦርነት እንዳለ ነው የማውቀው። ሜጀር ጀኔራል መሐመድ ተሰማ አሁን የኢትዮጵያ ሰራዊት በህግ ማስከበር ተግባሩ በተፈላጊዎቹ ላይ በማትኮር ህወሀት ፈጠረው ያሉትን ቀውስ በማስተካከልና ትግራይን መልሶ በመገንባት ላይ ነው የሚገኙ ላሉት ደግሞ እንደ አንድ ትጋዋ የሚረዳው የህግ የማስከበር ጦርነት ሳይሆን በነሱ ቋንቋ ህግ የማስከበር ሲቪሊያኖቹን መጨፍጨፍ ያሉትን መሰረተ ልማቶችን ባለፈው ሀያ ሰባት ዓመታት ነው የተሰሩት መሰረተ ልማቶችንን ማውደም የሌላ ሀገር የባዕዳገር ወታደርን ጋብዞ ህዝብህን ማስጨረስ፣ ፋብሪካዎችንን ማቃጠል፣ ሆስፒታሎችንን ማውደም፣ ስልክ መዝጋት፣ ኢንተርኔት መዝጋት፣ እነዚህ የሰብአዊ እርዳታ ህዝቡ እንዳያገኝ ማድረግ ነው። ህዝቡን ነው እየጨፈጨፉ ያሉት። እነሱ ወንጀለኞች የሚሏቸውን ደግሞ የትግራይ ህዝብ ራሱ ህገ መንግስቱ ተሰጠው መብት መሰረት ተጠቅሞ መሪዎቼ ናቸው ብሎ የመረጣቸው የህወሀት ሰዎች ናቸው። ትግራይ ህዝብ መሪውን ያውቃል። መሪዎቼ ናቸው ብሎ የመረጠው ህዝባዊ ድርጅት ነው። ህዝባዊ ወያነ ሓርነት ትግራይ። ትግራይ መልሰን እየገነባን ነው፣ ትግራይ እንዲህ እያደረግን ነው እጁንታው ነው ያው ደግሞ የሚለው። እኔ እንደ አንድ ትግራዋይ በጣም ያበሳጫኛል። እነሱ እንደዚህ ሲሉ ደግሞ በቁስላችን ላይ እንጨት እየሰደዱ ቁስላችንን ድጋሜ እንዲያመረቅዝ እያደረጉ ነው ያሉት። ሜጀር ጀኔራሉ ትግራይ ውስጥ ለደረሰው ውድመት ሲናገሩ ደግሞ ህወሀት ከአስር ሺህ በላይ የሚሆኑ ወንጀለኞችን ከእስር ለቆና በትኖ ህዝቡ እንዲዘረፍና እንዲበጠበጥ ያደረገ አርመኒ ሀይል ነው ብለዋል። የዶክተር ደስታ ምላሽ እነሱ እንደሚሉት ህወሀት ባለፉት ሀያ ሰባት ዓመታት ራሱ የሰራውን መሰረተ ልማት ራሱ አውድሞ ድሞ የራሱንን ህዝብ አባት ወንድሞቻችንን እንዲገደሉ እናት እህቶቻችንን እንዲደፈሩ እንዲደፈሩና እንዲገደሉ እያስደረገ ያለው ራሱ የኢትዮጵያ መንግስት በነብሰ በላው የኤርትራ ሰራዊት ነው። ትግራይ ላይ ተወልዶ ትግራይ ላይ አድጎ እንደዛ የማድረግ የሞራል ልቅፈት የለውም። የህወሓት ወኪልም አይደለውም፣ የህወሓት አባልም አይደለውም። ግን ህወሓት እኛ እንደምናውቀው፣ የትግራይ ህዝብ እንደሚያውቀው ህዝባዊ ድርጅት ነው። ለህዝብ ብሎ የታገለ ለህዝብ ሲያገለግል የኖረ በኢትዮጵያ ህዝብ አይቶት የማያቅ ልማት ያመጣ አሁን ደግሞ ለትግራይ ህዝብ ሲል እየተዋጋ ያለው ህዝባዊ ድርጅት ነው። ትግራይ ላይ እነሱ የፈጸሙትን ወንጀል ለመሸፈን አንዴ ጁንታው የለቀቃቸው እስረኞች ናቸው። አስር ሺህ አምስት ሺህ ሶስት ሺህ እርስ በርሳቸው እንኳን ሊናበቡ አልቻሉ። ዶክተር ደስታ ኃይለስላሴ በትግራይ ላይ በደልና የጭካኔ ተግባር የሚፈጸመው በማን እንደሆነ ለማወቅ የሰሜን እዝ አዛዡ ሜጀር ጀነራል በላይ ስዩም እና የትግራይ የጊዜያዊ አስተዳደር ባለስልጣኖች ያሉትን መስማት ይበቃል ብለዋል። አሁን ባለፈው የሰሜን ህዝብ ኃላፊው ሜጀር ጀነራል በላይ ሲዩም የኤርትራ ሰራዊት ገብተው ትግራይ ውስጥ እንዳለን ትግራይ ውስጥ እየፈጸመው ያለው ግፍ በጣም እንደሚያሳዝናቸው በጣም እንደሚያበሳጨውን ጠቅሰው ተናግረዋል። ከመቀሌ ነዋሪዎች ጋር ውይይት ያደርጉ ከዛም ቀጥሎ ጊዜያዊ የመቀሌ ከተማ ከንቲባ አቶ አታክልቲ ኃይለስላሴ ራሱ እሱም የኤርትራ ሰራዊት ትግራይ ውስጥ እንዳሉ ትግራይ ውስጥ ጠኑት ያለው ግፍና በደል በጣም እንደሚያበሳጨውም ተናግረዋል። በጣም በሚገርም ሁኔታ ደግሞ የጊዜያዊ አስተዳደር ዋና ኃላፊ ተደርጎ የተሸሙ አቶ ሙሉነጋ ነጋ ከተወሰኑ ሳምንታት በፊት ከመቀሌ ዩኒቨርሲቲ ሰራተኞች ጋር ውይይት አድርጎ ነበር። እዛ ውይይት ላይ ምንድን ነው ያለው አቶ ሙሉ ነጋ? የኤርትራ ሰራዊት ውቅሮ ድረስ ገብተዋል። አሁን እናቃለን፣ እንደገባ እናቃለን፣ ህዝባችን እንደበደለው እናቃለን። በጣም ካሰብነው በላይ ጥፋት እንዳደረሰ እናቃለን፣ ግን አሁን ምንም ማድረግ አንችልም ዝም ብላችሁ አግዙን። የኢትዮጵያ መንግስት ያለው አማራጭ ከአንድና አንድ ብቻ ነው። ተዋግቶ ብቻ ነው የሻዕቢያ ሰራዊትን ከትግራይ ሊያስወጣው የሚችለው ተዋግቶ ሊያስወጣ የሚችል ቁመና ሰብአዊ ቁመና ደግሞ የሌለው ነበር። በጣም ያበታጫል። በቁሳችን ላይ እንጨት እየሰደም ያሉ ምድር ጀኔራል መሐመድ ተሰማ በበኩላቸው ህዝቡ ተዘርፏል፣ ግን የዘረፈው ህወሓት ነው። መድኃኒቱን ሁሉ ህዝቡ እንዳይጠቀምበት ዘርፎ ይዞ ጫካ ገብቷል። ራሱ ዘርፎ ህብረተሰቡን ዝርፊያ አስተምሯል ብለዋል። ስለወደሙት የመሰረተ ልማት ተቋማት ሲናገሩ ደግሞ ህወሓት ነው ያወደማቸው። የመከላከያ ሰራዊትና የኤርትራ ወታደሮች ዩኒፎርም ወይም መለዮ አስለብሶ የላካቸው ሰዎች በመከላከያ ኃይሉ ስም በርካታ ወንጀሎች እየፈጸሙ ነው ብለዋል። የዶክተር ደስታ ኃይለ ስላሴ ምላሽ ራሱ ባለፉት ሀያ ሰባት አመታት የሰራውን መሰረተ ልማት አፍርሶ መድኃኒቶችን ዘርፎ የሄደው ህወሀት ከሆነ የኢንተርናሽናል ሚዲያ ይፈቀድላቸውና እነሱ ገብተው ህዝቡን ይጠይቁ። ህዝቡን ማን እንደረሸነው? ማን እንደገደለው? ማን እንዳስገደለው? ውይቅርና የሌላው የአለም አቀፉ ኮሚኒቲ አሜሪካ፣ የዩናይትድ ኪንግደም፣ ሌሎች ሌሎች መንግስታት የኤርትራ ሰራዊት በአስቸኳይ ከትግራይ እንዲወጣ፣ ትግራይ ላይ እየተደረጉ ያሉ የሰብአዊ መብት ጥሰቶች በገለልተኛ አካል እንዲጣሩ ስንቴ ጥሪ እያቀረበ ነው? ይህ እኛን መስደብ ነው። የትግራይ ህዝብን መስደብ ነው። ራሳቸውን ገድለው ራሳቸውን መሬታችንን ወረው በዚህ በምዕራብ በሁመራ በወልቃይት በዚህ በራያ በደቡብ በምዕራብ በኩል ደግሞ ለኤርትራ መሬታችን ሰጥተው ከዛ ተመልሰው ደግሞ ቅድም እንዳልኩሽ በቁስላችን ላይ ነው እንጨት እየሰደዱ ያሉት። እንደዚህ ሰዎች አትሊስት እንኳን አንዴ ጥፋት ጠፍተዋል፣ በቃ ጥፋት አርስነላል ይቅርታ፣ እናስተካክለዋለን ከማለት ይልቅ ተመልሰው ህዝቡን ነው እየሰደጉት ያሉት። ዶክተር ደስታ አያይዘውም በትግራይ ጦርነት ተፈጸሙ ያሏቸውን ግፎችና በደሎች ዘርዝረዋል። ለምሳሌ አሁን አሁን ባለፈው በቅርቡ አክሱም ላይ ሲሆን ቤተክርስቲያን ላይ የተደረገው ግፍ አሁን ጠንጠሊዮን ገዳም ላይ የተፈጸመውን ግፍ ማርያም ደንገላት ላይ የተፈጸመውን ግፍ፣ ዛላምበሳ ላይ የተፈጸመውን ግፍ፣ አሊተና ዳውሃን ኢሮብ በጠቅላላ ላይ የተፈጸመውን ግፍ፣ ዳጋ ሐሙስ የተፈጸመውን ግፍ፣ መቀለ ራሱ እየተፈጸመ ያለውን ግፍ። ለምሳሌ አሁን በማርያም ደንገላት በፈረንጆች አቆጣጠር ኖቨምበር ሰላሳ ሁለት ሺ ሀያ ነው ማርያም ደንገላት ላይ እኔ እንኳን ራሴ ባጣራሁት ከሰማኒያ አንድ ወይም ሰማኒያ ሁለት ሰዎች በላይ ቤተክርስቲያን ውስጥ ተረሽነዋል። በአክሱም ላይ ቀለው ይለያያል፣ ግን ብዙዎቹ የተገደሉት በኖቨምበር ሀያ ስምንት ነው። አሁን አብይ አህመድ ራሱ ፓርላማ ፊት ላይ ቀርቦ አንድ ሲቪሊያን እንኳን አልተገደለም እያለ ሲዋሽ ነበር። ከዛሬ አንድ ሺ ሁለት መቶ ሰላሳ ሰባት ዜጎችን መዝግበናል። እነዚህ ሲቪሊያን አይደሉም። ስለዚህ እነዚህ ሰዎችን የገደላቸው ህወሀት ከሆነ ህዝቡ ይጠየቅ፣ የትግራይ ህዝብ ይጠየቅ። ዶክተር ደስታ ኃይለስላሴ ይህ መረጃ የተገኘው ከሟቾቹ ቤተሰቦች መሆኑን ገልጸዋል። ሜጀር ጀነራል መሐመድ ወንጀልን የፈጸሙት ህወሓት የኤርትራ ሰራዊት መለያ ያለበሳቸው ሰዎች ናቸው ላሉት ደግሞ ዶክተር ደስታ ምላሽ ሰጥተዋል። ቸው እንደዛ ይላሉ እና ሜጀር ጀነራል በላይ ስዩም ያው ኢንፎርሜሽን የለውም አያውቅም ማለት ነው ኦር አታክልቲ ሀይለ ስላሴ ዋሽተዋል ማለት ነው ኦር ነብዩ ስሑል ሚካኤል ዋሽተዋል ማለት ነው ኦር የጊዜያዊ የትግራይ ክልል አስተዳደር አቶ ሙሉ ነጋ ዋሽተዋል ማለት ነው። ቅድም እንዳሉት ነው። እነዚህ ሰዎች እርስ በርሳቸው እንኳን ሊናበቡ አልቻሉም። ለምን ሰብአዊ ረድኤት አይደርስም ለሚለው ጥያቄ እርዳታ ይሰጣል፣ ግን ሚዲያ አይዘግበውም ብለዋል ወታደራዊ ባለስልጣን ዶክተር ደስታ ግን እውነት አይደለም ይላሉ። ለዚህ እርዳታ እንኳን አንድ ህዝቡ እንደዚህ እንዲራብ እንዲወድቅ ያደረጉት ራሳቸው ናቸው። ንብረታችንን እንወርሰው መብራት እንዳያገኝ ሕክምና እንዳያገኝ የነበሩትን በዚህ ባለፉት ሀያ ሰባት አመታት የተሰሩት ትንሽ መሰረተ ልማቶች እነ ሆስፒታል ፋብሪካዎች የነበሩት የኤርትራ ሰራዊት ገብቶ በየገጠሩ በየገበሬው በቂ ሄደ የገበሬው ማሳ እያቃጠለ የገበሬውን እህል እያቃጠለ ያለው የስራ ሰራዊት ነው። ዶክተር ደስታ የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ኦቻ ድረገጽ ላይ ያነበቡትንም ገልጸዋል። ውሸት እንደሆነ ደግሞ አሁን የዩናይትድ ኔሽን ኦቻ የሚባለው ዌብሳይቶች ላይ ዊት አድርገው ነበር ማየት ትችላለሽ። እስካሁን እነሱ አክሰስ ማድረግ የቻሉትን የተወሰኑ ተሰጥ ትቻላቸው ያስቀጥል ግን የጠቅላይ ሚኒስትሩ ጽህፈት ቤት በትግራይ ላይ ካሉ ሰላሳ ስድስት ወረዳዎች ሰላሳ አራት አድርገናል። ከዩ አሻል ዶክተር ደስታ ኃይለ ስላሴ ትግራይ ውስጥ በሲቪሎች ላይ ተፈጸሙ የተባሉ ግድያዎችንና በንብረት ላይ ደረሱ የተባሉ ውድመቶችን በመመዝገብ ላይ የተሰማራ ቡድን አባል ናቸው። ለጊዜያቸውና ለትብብራቸው እናመሰግናለን።